ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ዶክተር እናውጋው መሐሪ የህዝብ ለህዝብ ኢትዮጵያ ሊቀመንበርና ዶክተር ታሪኩ ተሻለ በሰሜን አሜሪካ፣ አውሮፓ፣ አውስትራሊያና አፍሪካ ካሉ ሰባ የኢትዮጵያውያን ምሁራን ጋር በአንድነት አብረው ለአገር የመቆም ጥሪ መግለጫ አውጥተዋል። በጥሪያቸውም አገራችን ከምትገኝበት የሰላምና የደህንነት እንዲሁም የጂኦ ፖለቲካዊ አደጋዎች በመነሳት ለሀገር የመቆም ጥሪ በትህትና ልናስተላልፍ እንወዳለን ሲሉ በቅንነት ለኢትዮጵያ ለዋላዊነት መከበርና ለኢትዮጵያውያን ጽናት መቀጠል የአንድነትን ቁልፍነት አንስተው አሳስበዋል። ይህንኑ ነቅሰን በኢትዮጵያ ላይ የተደቀኑ የሰላም የሰላምና የደህንነት እንዲሁም ጂኦፖለቲካዊ አደጋዎችን እንደምን ይገልጡታል መንስኤዎቹስ ምንድን ናቸው በማለት ለዶክተር እናውጋው መሀሪ የመነሻ ጥያቄያችንን አቅርበናል እንዲህ ይላሉ አመሰግናለን አገራችን ላይ ያለው የፖለቲካ ቀውስ ለሁሉም ግልጽ ነው እና ይህ ቀውስም ከሰላሳ አመት በላይ ዘር ላይ ያተኮረ ዘር ላይ ያተኮረ አንድ ዘር ከአንዱ እናዘባባበት እና አንድ ኢትዮጵያዊነትን በአንድ በኢትዮጵያዊነት ያልተሰለፈ እንኳን የተወሰኑ ሀይሎች እንደዚያ ቢሆኑ ይህንን ደግሞ በአንድ ኢትዮጵያዊነት ሰለፍ ደግሞ ኢትዮጵያን አንድ መሆንን የሚያፈልጉ ሀይሎች እየተጠቀመ ሁኔታውን ቀውስነት ቀይረውታል እና ይሄ ዋናው መነሳው ዘር ላይ ያተኮረ ለዚያ ሲባል ደግሞ የአፓርታይድ አይነት ብሎ በሳውዝ አፍሪካ ይታይ የነበረ አንዱ ዘር ከሌላው ያለ ብሎ ማሰብ በሱ ምክንያት የሚመጡ ቁሶች እና አለመረጋጋት ናቸው። ዶክተር ታሪክ ውስጥ ዋነኛው ችግር ለዚህ ሁሉ ቀውስ ምክንያት ዶክተር አውጋው እንዳሉት አንዱ የዘር política maka እንደሆነ ነው። ጥቃቶቹም የሚሰነዘሩ ዘር ተኮር ጥቃቶች ናቸው። የፌዴሬሽኑም የተዋቀረው ዘርን ተመርኩዞ ነው። እነዚህን ችግሮች በምን መልክ ነው እልባት ማስገኘት የሚቻለው? ለዘር ፖለቲካ ማርከሻው ኢትዮጵያዊነት እንደሆነ ይነገራል። ኢትዮጵያዊነትን ማዕከል ያደረገ ፖለቲካ ኢትዮጵያ ውስጥ ካሁን ለማቆም ያልተቻለበት ምክንያት ምንድን ነው? ከዚህ በኋላስ እንደምን ነው ያ የዘር ፖለቲካ ኢትዮጵያዊ ማዕከልነት ፋውስ ሊያገኝ ይችላል የሚል ሳቢያ ያላችሁ ትሰግናለሁ። ው ትክክል ነው። ዘር ፖለቲካ በምንም መልኩ ቢሆን አፀያፊ ነገር ነው። የሰው ልጅን ራሱን ሰብዕናን የሚገፋ ክፉ ጉዳይ ነው። ይሄን ደግሞ አሁን ትናንትና ከትናንት ወዲያ የተጀመረ ሳይሆን ያለፈው መንግስትም፣ ከዛ በፊት የነበረው ለረጅም ጊዜ በስርዓት ስጨምሮ በህገ መንግስቱ ስጨምሮ አንዱ ህዝብ ከወገኑ ጋር እንዲጣላ ያደረገበት ስለሆነ የረዥም ጊዜ ጉዳይና ችግር ስለሆነ ረዥም ጊዜ ወደፊትም እንደሚፈጅ ይገባናል። የኛ ስጋት የሆነብን አሁንናችን በራሪ ወረቀት እንድንጽፍ ያደረገን ይሄ ሁሉ ተከማችቶ ተንከባሎ የመጣውም ሆነ አሁን በቅርቡ እርስ በርስ የሚጋጩት ሰዎች፣ የሚገድለው የሚለው ህዝብ ያንን ተመርኩዘው ሌሎች ከውጭ ያሉ ሀይሎች የህዳሴ ግድብንም በሚመለከት በጣም በተባበረ መንገዱ ከበባ አድርገውብናል እና የአገሪቷ ህልውና ራሱ በእኛ በበጥበጥ ብቻ ሳይሆን ከውጭም በሚመጣ ሀይል የሚደፈርበት ጊዜ የሚያስፈራ ስጋት አለን። ያን ህን ያነሳሳል። የፖለቲካው መቆራቆሱ ሳይሆን ያ በጊዜ የሚፈታ ቢሆንም ረዥም ጊዜ ከወጭ ወስዶ ቢፈታም ሀገር ከፈረሰች በኋላ ግን እንፍታ እንፍታ የሚባል ነገር አይነሳም። ለዚህ ነው ይንን የተነሳውን ጥያቄ ማብራት የፈለግነው ስጋቱ ብቻ ሳይሆን ከስጋቱ ውጭም ተስፋ አለን ብለን ነው የምናስበኛው። ተስፋችን ምንድን ነው? ያው የኢትዮጵያ ሕዝብ ነው። እስካሁን የሁሉ ግብ ሲደረግ አንዱ ብሄር ሌላው ብሄር ላይ እንደ መዓት ሲወርድበት፣ ያኛው ብሄር በብሄር ደረጃ ተነስቶ እርስ በርስ ጦርነት አልተነሳም። ይሄ ትዕግስትን ያመለክታል፣ ትልቅ ሀገርነትን ያሳያል ብዬ አስባለሁ። ስለዚህ ያ ተስፋና ስጋቱን አጠናክረን ነው ይህንን። በዛ ላይ ደግሞ የህዳሴውን ግድብ ሙላት ጉዳይ አንገብጋቢ ስለሆነ እነዚህን አጠናቅረን እንደው ፖለቲካ ውስጥ የሌለን ሰዎች ቢያንስ ቢያንስ ሀገራችን እናድን እኛን የመሰሉ ብዙ ሚሊዮኖች ስላሉ የእነሱም ድምፅ ይሰማ ብለን ያቀረብ ነው ድሩፍ ነው። ዶክተር ናውጋው ጥሪያችሁ የአገር አድን ጥሪ ነው። የአገር አድን ጥሪው ግብር ላይ ለመዋል የሚችለው በምን መልኩ ነው? ከእናንተ መልካም ምሳቤ ቅን ና ትሁት ኢትዮጵያዊ ጥሪ ባሻገር ያንን እንደምን ነው ግብር ላይ ወሎ አገር የማዳን ተግባር ለማከናወን የሚቻለው? ጥሪው የሚባው ለኢትዮጵያውያን ነው። ለኢትዮጵያውያን ሲባል መንግስትም ላይ ያሉ ኢትዮጵያውያን ናቸው የፖለቲካ ፓርቲ ሊደሮችን ኢትዮጵያ ናቸው። በግብርና ነው የሚተዳደረው። እንዲያስ ሁሉም ሰው ኢትዮጵያዊ ለሆነ ሁሉ ለአንድ ለፖለቲካ ወይም ለዚህ ለመንግስት ለመሰቱ ወይም ደግሞ ከሃይማኖ መሪዎች ለሆኑ ለብቻ አይደለም። በአጠቃላይ ሀገር ይባላ ኢትዮጵያ ኢትዮጵያውያን እየቀረበ ነው። ይህም ማለት ምንድነው? ኢትዮጵያን በአሁኑ ሰዓት በዚህ በየ ምክንያት

ይደረጋል በጠሪ ደግሞ ለምን ለምን እንደሆነ ግልጽ ነው። አሁን በዚህ ሰዓት ምርጫ መጥቷል እና ምናልባትም ህዝቦቿ ይህንን ምርጫ ተከትለው በፊት ብዙ ተመዝግበው ብዙ ቦታ የምርጫ ጣቢያ ያሳሉ። ምርጫውን አድርጎ አዲስ ሰው በሚቀጥለው ስቴት ላይ የተለያዩ ሰዎች የተለያዩ ድምጫ ገብሰ ገብተው ይህንን የኢትዮጵያ ዋና መሰረታዊ ችግር የሆነው ኮንስቲሽን መተረ ደንቡ እሱ ተቀይሮ በኩልነት ላይ ያተኮረ ኢትዮጵያን እንደዚህ ሞዛይክ የተለያዩ ሕብረተሰብ አናሶች በላይ ቋንቋ ያለባት ቁስና ወንድማማች በ ዶክተር ታሪኩ አሁን ክተር እናውጋው በተለይም የዚህን የምርጫውን አስፈላጊነትና ያ ምርጫ የኢትዮጵያን አንድነት የሚያጠናክር የጉዞ እርምጃ እንዲሆን ጠቁመዋል። ቀደም ሲል እርሶም የህዳሴ ግድብን አንስተዋል። እዛም ላይ እንደዚሁ ሁከት ለመፍጠር የውጭ ኃይሎች እጆች እንዳሉ፣ ለሰላምና መረጋጋቱም መደፍረስ እንደዚሁ ጠቃቅሳችኋል። በመገለጫችሁም ላይ በተለይ ከምርጫው አኳያ በአገር ቤት የሚካሄደው ምርጫ ግብር ላይ ብሎ ውሎ በመልካም ሁኔታ መጠናቀቁ ለኢትዮጵያን የወደፊት አቅጣጫ ወዴት ሊያመራ ያስችላል በአግባቡ ካልተጠናቀቀስ ምን አደጋዎች ይኖሩታል ይላሉ በጣም ከባድ ጥያቄ ነው ትንተና የሚጠይቅ ጥያቄ ነው ነገር ግን እኛ ተሰባስበን ጓደኛሞች ስንወያይ የደረስንበት ምንድን ነው የምትንከራገድ አገር በተለይ ህዳሴ ግድብን በሚመለከት በጣም ብዙ አገሮች ተባብረው የሚያንገዳግዷት የሚያንገጃግዷት ውስጥ ያለውንም ያናፍሱ ባሉበት በአሁኑ ጊዜ እና ምርጫ ቅርብ በሆነበት ጊዜ ያ ደግሞ እንዲባባስ ማደናቀፉ ትክክል አይደለም ባይነት የውጭንም ሆን ቢሆን ጠላት እና ውስጥ ያሉትንም ቢሆን በአንድ መንገድ አቀናብሮ ለማቀናበር ለመስራትም ቢሆን አገር መቆም አለባት። የፈለገው አይነት ህገ መንግስትም ቢሆን አሁን በአሁኑ በአንገብጋቢ ጊዜ ከዚህ ሌላ አማራጭ ያለ አልመሰለንም። ይሄ ምርጫ ዲሞክራሲ ያመጣል የሚባል ነገር አይደለም ማንም ዘንድ የሚያስብ አይመስለኝም። ግን ምርጫ ከዲሞክራሲ ክፍሎች አንዱ ነው። ወደፊት ወደት እንደሚወሰንም መገመት አንችልም። ግን የሚመረጥ ይኖራል። ያ የሚመረጠው ደግሞ ወደፊት ያስኬዳ ያለ ሀገሪቷን አንድ አድርጎ ይይዛል ብለን አስባለን። ብሎም የዘር ፖለቲካው ይጠፋል፣ ክልል ቁጥር የሚባለው ነገር ሁሉ በሌላ መልኩ ይቀርባል ብለን እናስባለን። ይሄ ሁሉ ተስፋችን ነው እንጂ የወደፊቱን መናገርም አይቻልም። ብሎም ምርጫው እንደ መፍትሄ ሳይሆን እንደ መንገድ ነው፣ እንደ መግቢያ ነው። ያስብ ነው። አሁን በመንገዳገድ ላይ እያለ መንግሥት ቢገፋና ቢወድቅ፣ ሌላውስ የሚመጣውስ ቢሆን የሚሰበሰበው ሕዝብ ምን ላይ ይቆማል? ከውጭ የሚመጣውንስ ማን ይታገላል? ማን ያሰባብራል? ያ ሁሉ ስላለ ነው እንጂ የአሁኑ ምርጫ እንኳ ልክ አይደለም፣ አይሆንም፣ የማይፈጠር ነው ብለው ወደፊት የሚደረገው ሲሆን ምን ተያያዥ አለን? የዛሬ አንድ አመት፣ ሁለት አመት፣ ሶስት፣ አራት፣ አምስት ዲሞክራሲ እንግዲህ በጣም ረዥም ሂደት ነው ያለው። ስለዚህ አሁን ያለውን እያፈረስን እንደገና ከምንም እየጀመን መካቡ ያው ያጋልጠናል እንጂ ገመናችን አውጥተን መስጠቱ ትክክል አይመስለንም ለማለት ነው። ዶክተር፣ እናውጋው በተለይ በአሁኑ ወቅት በእናንተ ጥረት የተደረገ ያለው ይህንን መግለጫ ያወጣችሁት ሀገር የማዳን ጥሪን በተለይ በዩናይትድ ስቴትስ፣ ካናዳ፣ አውስትራሊያና ዩሮፕ ውስጥ ያላችሁ ወገኖች ተሰባስባችሁ ነው። በአንድ በኩል በዲያስፖራ ማህበረሰብ በኩል በጎ ድምፆች፣ በጎ ጥረቶች እንዳሉ ሁሉ ሀገር ውስጥም ያለውን ሁከት የሚያባብሱ የሚያጋግሉ ከውጭ ሆነው ያሉ ሰዎች ናቸው የሚሉ ክሶች በሀገር ውስጥ ይነሳሉ። በተለያዩ ዜጎች ጠቅላይ ሚኒስትሩንም ጨምሮ የዲያስፖራው ማህበረሰ በዚህ ወቅት ሀገር አንድነት ጥሪያችሁ ምን አይነት ግብራዊ ምላሽ ሊሰጥ ይገባል? ምን አይነት ሚናዎችን መጫወት ይጠበቅበታል? ይላሉ የዲያስፖራ ውስጥ ያሉ ኢትዮጵያውያን ከኢትዮጵያ ሕብረተሰብ ውስጥ ልጆች ናቸው። ስለኢትዮጵያ በተለያዩ በተለያየ መልኩ የሚያገባቸውና በተለያየ መልኩ ከኢትዮጵያ ላይ የሚሰሩ የሚያግዙ በሕብረት የሚኖር ሰው ነው ግን እንደዛ የምነው ደግሞ ሁሉ የተለያየ ሰው የፖለቲካ አመለካከት ያለው ሊኖር ይችላል። ዋናው ሁለት አይነት ችግሮች አሉ። አንደኛ ኢትዮጵያ ራሱ እንደ ሀገር ችግር ለናል። ሌላው ደግሞ ኢትዮጵያ ልጆች በዘር ላይ የተመረኮዘ ፖለቲካ በሙሉ ምክንያት ብዙ ሰዎች የተለያዩ አስተያየትም አለመግባባቶች ብዙ መጠኞችን

ሰርቫይቭ ለማድረግ እንዳገር ሰርቫይቭ ለማድረግ መጀመሪያ ኢትዮጵያ ሰርቫይ ኢትዮጵያ ሕልናዋ መጠበቅ አለባት እና ኢትዮጵያ እንዳገር መቀጠል አለባት። እስከ ዛሬ ድረስ እኮ አድዋ ላይ በተለያዩ ብዙ ኢትዮጵያ ኖች የኖሩ በነሱ ድም ነው ኢትዮጵያ የተገነባቸው የኖረች አሁን ወደፊት መጀመሪያ ኢትዮጵያ ከኖረች፣ ከዚያ ቀጥሎ ደግሞ ብዙ የተለያዩ ሽፍሮች ሊፈቱ ይችላል። እና እንዲያውም በአሁኑ ሰዓት ያለውን ፖሊሲ አካሄዱ በዓለም ላይ እንዴት ነው? ከዚህ በኩል ምዕራባውያን ኢትዮጵያን ይጫናሉ። ኢትዮጵያ ውስጥ ኢንተርናል ፖለቲክ ውስጥ ገብተው ሲያየት ሰጣሉ። ግን ወይ ሱዳን ኢትዮጵያ መሬት ንገባ ምንም አይሉ። ግን አሁን ወይ ኤርትራና ኢትዮጵያ ጓደኛ ሊሆን አንድ ላይ ሆኑ ሊሰሩ ሲባል ደስ የማይላቸው አሉ። ግብፅ ሄዳ የጦር ልምምድ ትሳረት ሱዳን አካባቢ ዝም ይላል። እንግዲህ አንድ ሀገር አንድ ጎረቤት ሀገር ላይ ደግ የጦር ልምምድ ግና መግለጫ ሲወጣ ዝም ይላል እና ይሄንን ካልተረዳ ነው ይህ መጀመሪያ የኢትዮጵያ ልጆች ሆነው ተሰባስበው አንድ ላይ ቁሞ እኛ ኢትዮጵያ ያለው እና ወደፊት ኢትዮጵያ እኮ ብቸኛ ነፃ አገር ኢትዮጵያ መሆኗ ነው። ከዚህ በፊት አንድ ሰላ እንዳሉት አንድ መሆን እንዳሉት ኢትዮጵያ ነኮ አውሮፓውም አይወዳት ነው። አዋርዳለች። አውሮፓ ማንዴላንም አሰልጥናለች። ፓርታይ ሶስተኛ አፍሪካ ዩኒየን አደራዊ አሰባሳ እና የራሱን ማግኘት እንጠይቅ አርጋለች። ስለዚህ ኢትዮጵያ ላይ ቂም አለባት። አንዱ ትረስ ያደርጉ እና እነዚህ ነጥቦችን መገንዘብና መጀመሪያ እኛ በኢትዮጵያዊነታችን አንድ ላይ ተባብረን ወይም የራሳችንን ችግር በራሳችን የምንፈታበትን መንገድ መሻት ያስፈልጋል። እንግዲህ ይሄ በሃይማኖት በዘር በምን በምን ሳይለያዩ አንድ በሚስትም ሚሊዮን ሊገነዘብ ይገባል።

ሰር ታሪኩ በግጥ በመግለጫቸው አጥታችኋል። አሁን በመንግስት በኩል ከውጭ የሚነሱ ጥቃቶችንም ሆነ በአገር ውስጥ ያሉትን እንደዚሁ ዘር ተኮር ጥቃቶች እንዲገታ ለማድረግ ቅድም ያነሱት የምርጫው ሂደት በሰላም እንዲጠናቀቅ ና የወደፊት ጉዞም እንዲቀጥል ለማድረግ በተለይ ምንድን ነው ጠንካራ ና ደካማ ጎኑ ምን ማድረግ ይገባል ይላሉ ለመንግስት የሚያቀርቡት ጥሪ ምን ይሆናል በሀገር ውስጥ ላሉ ለመላው ኢትዮጵያውያንም ሆነ በውጭ ለሚገኙ የኢትዮጵያውያን ማህበረሰብ አባላት መልእክቶ ምንድን ነው እኛ በዚህ ጽሁፋችን እንደ ጥሪም እንደ ልመናም ነው። የአሁኑ ያለው መንግስት የውጭ ጠላቶችን ለመቋቋም ቁርጠኛ መሆኑ ይሰማናል። አገር ውስጥ ያለው ጉዳይ ወይ ከአቅሙ በላይ ሆኖበታል ወይም ልዩ ችግሮች እንዳሉም ይታያል። ግን ተቀዳሚና ሁለተኛ ብለን በየደረጃ ያወጣናቸው ጥያቄዎች መንግስት በተቋም ደረጃ ያለውን ዘረኝነት ማስወገድ አለበት። ይህ ጥያቄ የሌለው የማንደራደርበት ነው። ዘረኝነት ሰብአዊ መብትን የሚነካና ለማንም ሀገር ለማንም የማይጠቅም ጉዳይ መሆኑ ተረድቶ ያንን መሰሪ ተቋም ማፍረስ አለበት። ከዚያ ውጭ እንግዲህ እንደምንገምሰው እና እንደምንሰማው እስካሁን ድረስ በተቻለ መጠን ውጭ ያለውን ከበባ ለመታገል እየሞከረ ነው። እዛም ላይ ድክመት ቢኖርም እንዳሁኑ የከፋና በተባበረ የውጭ ጥቃት ሀሳብ ለረዥም ጊዜ አልነበረም ይመስለኛል። ኦፍኮርስ፣ ጦርነቶች ነበሩ፣ ሁሉም ነገሮች ነበሩ። ግን እንደሆኑ ዲፕሎማቲክ መስመር የተባበሩብንና የሚዝትብን ጊዜ ብረዥም ጊዜ ሆኖታል። ያንን መጀመሪያ ማስተካከል ከመንግስት ጎን ሆነን ያኛው ተቀዳሚ ነው ባይ ነኝ። ውስጥ ያሉ ችግሮች ኢትዮጵያ በጣም ብዙ ብዙ ምሁራን አሏት። አንዱ አንዱ ላይ ጣት ከመቀሰል ይልቅ ተሰባስቦ መነጋገር የሚቻልበት ሁኔታ መኖር አለበት። ታሪካዊ ችግሮች ያሉትም እንደዚሁ መፈታት የሚችሉ ነገሮች ናቸው። እንዲህ ስል ቀላል ነገር ሆኖ አይደለም፣ ረዥም ጊዜ የሚፈጅ እንደሆነም አውቃለን። ዋናው አንድ መጥቀስ የምፈለገው ነገር እኛ ውጭ ያለን ፖለቲካ ውስጥ ያልተዘፈቅ ሀገራት የምንወድ በጣም ብዙ ሰዎች የተደላደለ ኑሮ ውስጥ ነው ያለ ነው። ችግር የለብንም፣ የምናየውም የሰላም እንትን የለም። እዚህ ቁጭ ብለን እናንተ እነዚያን በሏቸው ወይም ደግሞ ይህንን ተቃውሙ፣ ያንን እንደዚህ አድርጓቸዋል ተበድላቸዋል ብሎ ከማባባስ ይልቅ ሰላምን የሚፈጥር መንገድ መፈለግ ያስፈልገናል። ቁጭያ አሁን ይሄ ተበድሏልና እንደዚህ አድርገው ማለት ከዚህ ሆኜ ትክክል አይደለም። እንዲሁም ፍርሃት ጭምር ነው። እዛ ውስጥ ያለው ሀገር የሚለውን ሀገር ውስጥ ያለው የሚለውን ይዛል። ከዚህ ውጭ ብለን ቁጭ ብለን ተደላለን፣ ግን ገላ የተበደለው አጸፋ መለስ አለበት የሚባል መንገድ ከተያዘ ይሄ የእኛ ትልቅ ስህተት ይሆናል ብዬ አስባለሁኝ። መንግስትን ለመተንተን አቅም የለኝም። የሚታዩትን ነገሮች ነው እንደ ሌጣ ሰው ሲናገር የዘሩ ጉዳይ አሳሳቢ ነው። አንዳንድ ደስ የማይሉ መልኮች አሉ። መንግስት የሚልባቸው ሁኔታዎች አሉ። ያ ሁሉ እንዳለ ሆነው ግን ሀገራችንን ከውጭ ጥላቶች መታደግ አለብን የሚለው ነው ተቀዳሚ ይለኛል። ለዚህም ነው ምርጫው ምርጫው የማንቃወመው የፈለገው አይነት ቢሆንም ከዚያ በኋላ ያለውን ትግል በሌላ መልኩ አንድ ጊዜ ተያዘ አቋም ሁሉ ጊዜ ለዘላለም ይሆናል ማለት ሳይሆን ዛሬ የውጩን ብንከላከል ውጫ ሆኖ አንዱ ቡድን ይይዝ ያው በፖለቲካ ብቻ ሳይሆን በዘሬት ደረጃ ስለሆነ ያ ትይዝ ያን ደግሞ እንቃወማለን፣ እንታገላለን። ምንም የሚያቆመን ነገር የለም። ግን ተቀዳሚው የውጩን ሀይል ማባረር ነው ብዬ አስባለሁ። ዶክተር ናውጋው መሀሪ የህዝብ ለህዝብ ኢትዮጵያ ፕሬዚደንትና ዶክተር ታሪኩ ተሻለ ስለ አለምልልሱ እናመሰግናለን። መልካም ፋሲካ።